የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። የሰሜን ኢትዮጵያ ጦርነት ከዩክሬይኑ ጦርነት ይልቅ አስከፊ ነው ሲሉ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ተናገሩ። ዋና ጸሐፊው ዛሬ በአዲስ አበባ በሰጡት መግለጫ ከሁለትና ሶስት ወራት በፊት ጦርነቱን የማቆም ስምምነት ላይ ይደረሳል ተብሎ ማሰብ ፈጽሞ የማይቻል እንደነበር ገልጠው ስምምነቱ ስኬታማ እንዲሆን ሁሉም በትኩረት ኃላፊነቱን ሊወጣ ይገባል ሲሉም አሳስበዋል። ሙሉ ዘገባው የሰዓቱን የዓለም ዜና ተከትሎ በዕለቱ አቪረስ ይቀርባል። ኢትዮጵያ የኤች አይቪ ኤድስን ስርጭት ምጣኔ መቀነስ ብችልም የሚፈለገውን ያህል ግን አይደለም ተባለ። ዓመታዊ የኤድስ ቀን በዓለም ዙሪያ ታስቦ ውሏል። የዚህም ዝርዝር ደርሶናል፣ አድማጮች በመጽሔቱ ክፍለ ጊዜ ይቀርባል። ሐሙስ ህዳር 22 2015 ዓ ም የምሽቱ አስተናጋጃችሁ አሉላ ከብደንኝ፣ አቀናባሪያችን ኤልያስ አስማረ፣ የስርጭት ምህን መሐንዲሱ ደግሞ ኦድሬስ ሪገስ ነው። የሰዓቱን የዓለም ዜና የሚያሰማን ደረጀ ደስታ ከተቀሩ ባልደረቦቻችን ጋር በመሆን እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና። መልካም ምሽት። ጤና ይስጥልን አድማጮች፣ እንደምን አመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የአፍሪካ ልማት ባንክ ለተሻሻለ የኑሮ መርሃ ግብር የዘላቂ የቦረና የውኃ ልማት ፕሮጀክት የሚውል የ139 ሚሊዮን ዶላር የገንዘብ ድጋፍ ለኢትዮጵያ መንግስት እንዲሰጥ መወሰኑን ዛሬ ባወጣው መግለጫ አስታወቀ። ባንኩ በመግለጫው በቦረና ዘላቂ የውኃ ልማት መርሃ ግብር የአየር ንብረት ቀውሱን የሚቋቋም ስራ ተጾታን ከግምት ያስገባና ዘላቂ የውሃና የንጽህና አገልግሎት ተደራሽነትን ያሻሽላል ብሏል። ለአራት ዓመታት ይቆያል የተባለው የመጀመሪያው ዙር መርሃ ግብር ደረቅ በሆኑ የኢትዮጵያ ክፍል ለሚኖሩት ለአርብቶ አደሮቹ የማህበረሰብ አባላት የመስክ መሰረተ ልማትን፣ የውሃ ማስተላለፊያ ቧንቧዎች እንዲሁም ሕይወትን ጤናንና የምግብ ደህንነትን የሚያሻሽል እንደሚሆንም መግለጫው አመልክተዋል። የጣሊያን ባለስልጣናት የተለያዩ አገር ዜግነት ያላቸውን 114 ፍልሰተኞች በሰብአዊ እርዳታ አቅርቦት መተላለፊያ መስበሮች ፕሮጀክት ስም በሮም አቅራቢያ በሚገኘው አውሮፕላን ማረፊያ ላይ ዛሬ ረቡ አቀባበል አድርገውላቸዋል። ፍልሰተኞቹ በዩኤንኤችሲአር የተመረጡ ሲሆን ከሊቢያ ትሪፖሊ እንዲወጡ የተደረጉ ናቸው። 24 ሴቶችና ከአራት ዓመት በታች የሆኑ ስድስት ህጻናት የሚገኙበት ቡድን ውስጥ ከሶሪያ፣ ከደቡብ ሱዳን ከሱዳን ከኮንጎ ዴሞክራቲክ ሪፐብሊክ ከሶማሊያና ከኤርትራ የመጡ እንደሚገኙበት ተዘግቧል። የዩኤንኤችሲአር ተወካይ ቻይራ ካርዶሌቲ ፍልሰተኞቹ እድለኞች ናቸው በማለት ከሁለት ሚሊዮን በላይ ከሚደርሱ ፍልሰተኞች መካከል በዚህ ዓመት ማውጣት የተቻለው አርባ ሺዎቹን ብቻ መሆኑን ተናግረዋል። እስካሁን ድረስ በሕገ ወጥ አስተላላፊዎች የሜዲትሬኒያንን ባህር አቋርጠው ጣሊያን መድረስ የቻሉት ፍልሰተኞች ዘጠና ሺህ መሆናቸው ሲነገር በሰብአዊ እርዳታ አቅርቦት መተላለፊያ መስመሮች ፕሮጀክት ስም መውጣት የቻሉት አምስት መቶ ብቻ መሆኑን የሮይተርስ ዘገባ አመልክተዋል። የተባበሩት መንግስታትና አጋሮቹ እንደ ኤሮፓ አቆጣጠር በ2023 የሰብአዊ እርዳታ ለሚያስፈልጋቸው በ10 ሚሊዮኖች ለሚቆጠሩ ተጨማሪ ሰዎች እስከ ዛሬ ከፍተኛ የሆነውን የ51.5 ቢሊዮን ዶላር እርዳታ መጠየቅ ጀምረዋል። የተባበሩት መንግስታት አለም አቀፍ የሰብአዊነት ግምገማ በሚቀጥለው ዓመት እርዳታ የሚያስፈልጋቸው ከ65 ሚሊዮን በላይ ተጨማሪ ሰዎች እንደሚኖሩ የገመተ ሲሆን ይህም በ68 አገሮች ውስጥ ያሉትን ተረጂዎች ቁጥር ወደ 339 ሚሊዮን እንደሚያደ ርሰው ተገልጸዋል። ያ ቁጥር ከዓለም አራት ከመቶ ወይም የዩናይትድ ስቴትስን ህዝብ ብዛት ያህል እንደሚሆን በዘገባው ተመልክተዋል። ስለሆነም የሚቀጥለው ዓመት በዓለም ትልቁ የሰብአዊነት መርሃ ግብር የሚካሄድበት ነው ሲሉ ትናንት በሰጡት መግለጫ የተናገሩት የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ኦቻ ኃላፊ ማርቲን ግሪፍትስ የዩክሬን ጦርነትና የአፍሪካ ቀንድን ድርቅን አያይዘው ጠቅሰዋል። በዓለም ላይ ከአንድ መቶ ሚሊዮን በላይ የሚሆኑ ሰዎች ግጭትና የአየር ንብረት ለውጥ ከቤታቸው እንዲሰደ ዱ በማድረግ የተፈናቃይነት ቀውስ ማስከተሉም በሮይተርስ ዘገባ ተመልክተዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የስፔን ደህንነት ኃይሎች ከማድሪድ ውጪ በሚገኝ የአየር ኃይል ጦር ሰፈር ወዳለው የአውሮፓ ህብረት የሳተላይት ማዕከል በደብዳቤ ውስጥ ተደብቆ ለአራተኛ ጊዜ መላኩ የተጠረጠረው ፈንጂ ማግኘታቸው ተነገረ። ደብዳቤው በአየር ኃይሉ የደህንነት ኃይሎች ሲመረመር በውስጡ ተቀጣጣይ ነገሮችን መያዙ ተመልክተዋል። የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ ጽህፈት ቤት እንደ ኤሮፓ አቆጣጠር ጥቅምት 24 እንዲሁም ስፔን የሚገኘው የዩክሬን ኤምባሲና የስፔን የጦር መሳሪያ አምራች ድርጅት ትናንት ረቡዕ ካገኟቸው ደብዳቤዎች ጋር ተመሳ ሳሳይ መሆናቸውን የአገር ውስጥ ጉዳይ ሚኒስትር ዛሬ ባወጣው መግለጫ አስታውቀዋል። የሳተላይት ማዕከሉ በህዋ ከሚገኙ የስለላ ሳተላይቶች መረጃዎችን በመቀበል ለአውሮፓ ህብረት የጋራ የውጭና የደህንነት ፖሊሲዎችን ድጋፍ የሚሰጥ መሆኑም በዘገባው ተገልጿል። የአውሮፓ ህብረት የውጭ ፖሊሲ ኃላፊ ጆሴፍ ቦረል ባለፈው መስከረም ማዕከሉ የአውሮፓ ዓይን ሲሉ መጥራታቸው ተነግረዋል። በደብዳቤ ውስጥ የተላከው ቦምብ ትናንት ረቡዕ በስፔን ማድሪድ ለሚገኘው የዩክሬን ኤምባሲና ዛራጎዛ ውስጥ ለሚገኘው ኢንስታላዛ ለተባለው ለስፔን የጦር መሳሪያ አምራች ድርጅትም የደረሰ መሆኑን ፖሊስ ባወጣው መግለጫ አስታውቋል። ኢንስታላዛ ሲ ዘጠና የተባሉ ሮኬት አስወንጫፊ መሳሪያዎችን የሚያመርት ድርጅት ሲሆን፣ ስፔን መሳሪያዎቹን ለዩክሬን መለገሷ በዘገባው ተጠቅሰዋል። እስካሁን ከተላኩት ውስጥ ለመጀመሪያ ጊዜ የመቁሰል አደጋ ያስከተለው የደብዳቤ ውስጥ ቦምብ ትናንት በዩክሬን ኤምባሲ ሰራተኛ ላይ የደረሰ መሆኑም ተነግሯል። የስፔን ከፍተኛ ፍርድ ቤት ድርጊቱ ሽብርተኝነት ሊሆን ይችላል በሚል ጉዳዩን የሚያይበት ፋይል መክፈቱ ተመልክቷል። የዩክሬን የውጭ ጉዳይ ሚኒስትር ዲሚትሮ ኩሌባ የአውሮፓ ህብረት በሩሲያ ሚሳኤል ኢንዱስትሪ ላይ ማዕቀብ እንዲጥል ዛሬ ባስተላለፉት የትዊት መልእክት ጠየቁ። የሩሲያ ሚሳኤል ምርቶች ሊቆሙ ይገባል ያሉት ኩሌባ በአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ስብሰባ ላይ ይህንን መልእክታቸውን ከህብረቱ የውጭ ፖሊሲ ሊቀመንበር ጆሴፍ ቦሬል ጋር የተነጋገሩበት መሆኑን ጠቅሰዋል። የአውሮፓ ህብረት ለዩክሬን ለሚሰጠው የመከላከያ እርዳታም ኩሌባ ምስጋናቸውን አቅርበዋል። ሩሲያ ሚሳይሎቿን የዩክሬንን ከተሞች በመደብደብ በአገሪቱ ቁልፍ የሆኑ የኤሌክትሪክ ማስተላለፊያ የመሳሰሉትን የመሰረተ ልማቶችን እንደምታወድብ ተገልጸዋል። የቀድሞው ኮከብ የብራዚል እግር ኳስ ተጫዋች ፔሌ ለካንሰር ሕክምና ሆስፒታል መግባቱን ሴት ልጁ ኬሊ ናሲሜንቶ ትናንት ረቡዕ በማህበራዊ ድረገጽ ላይ አስታውቃለች። ይሁን እንጂ ለሕይወት የሚያሰጋው ያልተጠበቀ አስቸኳይ ችግር ያልገጠመው መሆኑንም ናሲሜንቶ አክላ ማስታወቋን የሮይተርስ ዘገባ አመልክተዋል። ናሲሜንቶ ኢንስታግራም ላይ ያሰፈረችው ጽሁፍ የወጣው ኢኤስፔን ብራዚል ፔሌ የሰውነቱ ክፍሉ ላይ እብጠት ስለገጠመው አልበርት አንስታይን ሆቴል ገብቶ ብዙ የጤና ምርመራዎች የተካሄዱለት ነው የሚል ዘገባ ካወጣ በኋላ መሆኑ ተዘግበዋል። ናሲሜንቶ በጽሁፏ የአባቴን ጤንነት አስመልክቶ ዛሬ በመገናኛ ብዙሃን በርካታ አስደንጋጭ ዜናዎች ወጥተዋል። እሱ ሆስፒታል ውስጥ ሆኖ የህክምና ክትትል እየተደረገለት ነው። ድንገተኛ ወይም አዲስ የሆነ ነገር የለም። ለአዲስ ዓመት ከእሱ ጋር ሆኜ አዳዲስ ፎቶግራፎችን እንደማወጣ ቃል እገባለሁ ብላለች። የ82 ዓመቱ ፔሌ ባለፈው መስካረም 2014 ዓ.ም በአንጀት ካንሰር ሕክምና ትልቅ እጢ ከተወገደለት በኋላ በቋሚነት ሆስፒታል እየተመላለሰ ሕክምናውን ሲወስድ እንደነበር ተመልክተዋል። ኢኤስፒኤን ብራዚል ባወጣው ዘገባ ፔሌ የልብ ችግር እየገጠመው ሲሆን ሐኪሞች የኪሞቴራ ወደፊ ህክምናው የተጠበቀውን ውጤት እያመጣ አይደለም የሚል ስጋት እየገባቸው ነው ሲል ዘግበዋል። የፔሌ ስራ አስኪያጅና የአልበርት አንስታይን ሆስፒታል ስለ ጉዳዩ ምንም ማስተያየት አለመስጠታቸውንም ሮይተርስ ጨምሮ ዘግበዋል። በመጨረሻም ፕሬዚደንት ባይደን እና ባለቤታቸው ቀዳማዊት እመቤት ጂል ባይደን ከአዝናኙ የራፕር አቀንቃኝ ኤልኤል ኩልጄ ጋር በመሆን በነጩ ቤተመንግስታቸው አቅራቢያ የተተከለውን ብሔራዊ የገና ዛፍ አብርተዋል። ትናንት ረቡዕ ምሽቱን የተከናወነው ስነ ስርዓት ለአንድ መቶ ዓመት የቆየ መሆኑም የአሶሴትድ ፕሬስ ዘገባ አመልክተዋል። ባይደን የገናውን ዛፍ መብራት ሲያበሩ ከባይደን ቤተሰብ ለእናንተ ይድረስ አሜሪካ፣ መልካም የገና በዓል ብለዋል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሐሙስ ህዳር 22 2015 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቻችን ሲሳይ አሸናፊ እና ግርማ ደገፋ፣ የዌብና ማኅበራዊ መገናኛ አቀናባሪያችን አባየሁ ገበያው፣ የስቱዲዮ ምስልና ድምፅ አቀናባሪው ጆናታን ወከር ነው የዕለቱ ዋና አዘጋጅ ጽዮን ግርማናት አድማጮች አሁን በቀጥታ ወደ ዕለቱ አቢይ ርዕስ መወስዳችው፣ በመግቢያው ያስተዋወቅኩት ርዕስ ነው። የሰሜን ኢትዮጵያው ጦርነት ከዩክሬን ጦርነት ይልቅ አስከፊ ነው ሲሉ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ የተናገሩበት ዋና ጸሐፊው ዛሬ በአዲስ አበባ በሰጡት መግለጫ ከሁለትና ከሶስት ወራት በፊት ጦርነቱን የማቆም ስምምነት ላይ ይደረሳል ብሎ ማሰብ ፈጽሞ የማይቻል እንደነበር ተናግረው፣ ስምምነቱ ስኬታማ እንዲሆን ሁሉም በትኩረት ኃላፊነቱን ሊወጣ ይገባል ሲሉም አሳስበዋል። የተባበሩት መንግስታትና አጋር ተቋማት የተፈጠረውን የሰላም እድል ተጠቅሞ የሰብአዊ ድጋፍ ለሚያስፈልጋቸው አካላት አስቸኳይ ድጋፍ ለማድረስ አቅማቸውን አሳድገው እየሰሩ ይገኛሉም ብለዋል። ዋና ጸሐፊው ከጠቅላይ ሚኒስትር አብይና ከፕሬዚዳንት ሳህለወርቅ ጋር በወቅታዊ ጉዳዮች ዙሪያ መወያየታቸውም ተዘግበዋል። መግለጫውን የተከታተለው ኬኔዲ አባተ ተከታዩን አድርሶናል። በስድስተኛው የአፍሪካ ህብረትና የተባበሩት መንግስታት የጋራ አመታዊ ጉባኤና በአለም አቀፉ የኢንተርኔት ጉባኤ ላይ ለመታደም አዲስ አበባ የሚገኙት የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ በዛሬው ዕለት ከፕሬዝደንት ሳህለ ወርቅ ዘውዴና ከጠቅላይ ሚኒስትር አብይ አህመድ ጋር ተወያይተዋል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ በአህጉሪቱ ሰላምና ልማት ላይ ሁለቱ ድርጅቶች በጋራ በሚሰሯቸው ጉዳዮች ዙሪያ ያተኮረ መሆኑን በትዊተር ገጻቸው በገለጹት የህብረቱና የተመድ የጋራ ጉባኤ ላይ ደሙ በኋላ ሚስተር ጉተሬጅ ዛሬ በአፍሪካ ህብረት ዋና መስሪያ ቤት ለጋዜጠኞች መግለጫ ሰጥተዋል። በመግለጫቸውም ኢትዮጵያን ጨምሮ በአህጉሪቱ የተለያዩ አካባቢዎች ያሉ ግጭቶችን በድርድር ለመፍታት ተመድና የአፍሪካ ህብረት በጋራ እየሰሩ መሆኑን የተናገሩት ዋና ጸሐፊው ከጠቅላይ ሚኒስትር አብይ አህመድ ጋር በኢትዮጵያ የተደረሰውን የሰላም ስምምነት በማስመልከት መወያየታቸውን ገልጸዋል። president uh, musafaki mahamat and myself uh, have met uh, prime minister abi ዛሬ ጠዋት እኔና ሙሳፋኪ ጠላይ ጠቅላይ ሚኒስትር አብይን አግኝተናል። የተባበሩት መንግስታት ግጭት የማቆም ስምምነት ላይ እንዲደርስ ያደረገውን በአፍሪካ ህብረት የሚመራውን የሽምግልና ሂደት ሙሉ በሙሉ ይደግፋል። አሁን በስምምነቱ ትግበራ ምዕራፍ ላይ ነን። ትግበራው ስኬታማ እንዲሆን የአፍሪካ ህብረትንና የስምምነቱን ፓርቲዎች መደገፋችንን እንቀጥላለን። ለአፍሪካዊ ችግር አፍሪካዊ መፍትሄ እንደሚያስፈልጋቸው በጽኑ እናምናለን። በዚህ ሂደት ህብረቱን በመደገፋችንም በጣም ደስተኞች ነው። ጠቅላይ ሚኒስትር አብይም በማህበራዊ ድረገጾቻቸው ባሰፈሩት አጭር ጽሁፍ ከተመድ ዋና ጸሐፊ ጉተሬጅ እና ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ጋር በተለያዩ ጉዳዮች ላይ ውጤታማ ውይይት አድርገናል ብለዋል። ባለፈው ነሐሴ ወር ዳግም አገርሽቶ የነበረው የሰሜን ኢትዮጵያው ጦርነት ተባብሶ በቀጠለበት የጥቅምት ወር አጋማሽ ላይ የኢትዮጵያ ሁኔታ ከቁጥጥር ውጭ እየሆነ ነው ሲሉ ሚስተር ጉተሬጅ መናገራቸው ይታወሳል። በዚሁ ንግግራቸው ላይ በኢትዮጵያ ያለው ማህበረሰባዊ መዋቅር እየተበጣጠሰ ነው። ሰላም ሰላማዊ ዜጎች አሰቃቂ ዋጋ እየከፈሉ ነው ማለታቸውም አይዘነጋም። ይህ ንግግራቸው ታዲያ የኢትዮጵያ መንግስትን አስቆጥቶ ነበር። በመንግስታቱ ድርጅት የኢትዮጵያ ቋሚ ተወካይ አምባሳደር ታዬ አጽቀ ስላሴ በወቅቱ በሰጡት ምላሽ የዋና ጸሐፊውን ንግግር ያልተገባና የተጋነነ ሲሉ መተቸታቸው ይታወሳል። ጠቅላይ ሚኒስትር አብይ በዛሬው ትዊታቸው ከመንግስታቱ ድርጅት ዋና ጸሐፊ ጋር ስለተወያዩባቸው ነጥቦች በዝርዝር ባይገልጹም ትብብራችን እንደሚጠናከር አልጠራጠርም ሲሉ ገልጸዋል። የሰሜን ኢትዮጵያው ግጭት ከተቀሰቀሰበት ጊዜ ጀምሮ በቅርበት ሲከታተሉ መቆየታቸውን በዛሬው መግለጫቸው የገለጹት ጉተሬዥ የኢትዮጵያ ጦርነት ከዩክሬኑ ይልቅ የከፋ መሆኑን ተናግረዋል። ከሁለትና ከሶስት ወራት በፊት በድርድር ስምምነት ላይ ይደረሳል ብሎ ማሰብ ፈጽሞ የማይቻል ነበር ሲሉም ስምምነቱ ያልተጠበቀ እንደነበር ገልጸው ለስምምነቱ ስኬታማነት ሁሉም በትኩረት ኃላፊነቱን ሊወጣ ይገባል ሲሉ አሳስበዋል። Discussions at military level are extremely promising from my point of view. በእኔ እይታ በወታደሮች ደረጃ የሚደረጉ ውይይቶች በጣም ተስፋ ሰጭ ናቸው። ነገር ግን እየተፈጸመ ያለውን ከመገምገም በላይ ጠቃሚ የሆነው ነገር ለስኬታማነቱ እያንዳንዱ አካል በጥልቀት አስተዋጽኦ እያደረገ መሆኑን ማረጋገጥ ነው። ይህ አሁን የተፈጠረው ኢትዮጵያ፣ አፍሪካ እንዲሁም መላው ዓለም ሊያጣው የማይገባ እድል ነው። ከዩክሬን ግጭት ይልቅ በኢትዮጵያ ግጭት ከፍተኛ ውድመቶች ተከስተዋል። ሀገሮች አንዳንድ ጊዜ ጦርነቱን ከባድነት ይዘነጋሉ። ለአፍሪካ ህብረት ምስጋና ይግባውና አሁን የተሳካው ስምምነት አስደናቂ ነው። ስለዚህ በማንኛውም የዓለም ክፍል ያለ አካል ሁሉ የተደረሰው የሰላም ስምምነት የመጨረሻ ደረጃ ላይ እንዲደርስና ዘላቂ እንዲሆን የአፍሪካ ህብረትንና ፓርቲዎቹን የመደገፍ ግዴታ አለበት። አሁን የተፈጠረውን የሰላም እድል በመጠቀም በጦርነቱ ለተጎዱ አካባቢዎች አስፈላጊውን ሰብአዊ ድጋፍ ለማድረግ ተመድና አጋሮቹ አቅማቸውን አሟጠው እየሰሩ መሆኑንም ገልጸዋል። ሪ በየብስና በአየር የምንደርስባቸው የእርዳታ አቅርቦት መስመሮች መከፈትን እድል በአግባቡ ለመጠቀም የሁሉንም የተባበሩት መንግስታት ድርጅት ተቋማትና የአጋሮቻችንን አቅም እያሳደግን ነው። በዚህም ድጋፍ ለሚፈልጉ ሰዎች ሁሉ በተቻለ ፍጥነት የምንችለውን ያህል ድጋፍ ለማድረስ እየሰራን ነው። አለም አቀፉ ማህበረሰብ ለኢትዮጵያ እድገት ድጋፍ እንዲያደርግም ጥሪ እናቀርባለን። ዋና ጸሐፊው አንቶኒዮ ጉተሬሽ ከሰዓት በኋላ ደግሞ ከፕሬዝደንት ሳህለ ወርቅ ዘውዴ ጋር መወያየታቸውን ኢዜአ የዘገበ ሲሆን በፕሬዝደንቷ ጽህፈት ቤት የተደረገው ውይይት በኢትዮጵያና በዓለም አቀፍ ወቅታዊ ጉዳዮች ላይ ያተኮረ መሆኑ ተገልጿል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ ኬኔዲ አባተን ለሰዓቱ አብይ ርዕስ አመሰግናለሁ። አድማጮች በተዛማጅ ርዕስ ሽሬ ላይ ውይይት እየተካሄደ መሆኑ ተገለጠ። በኢትዮጵያ መንግስትና በህወሓት መካከል የተደረገውን የሰላም ስምምነት ተከትሎ የትግራይ ታጣቂዎች ትጥቅ የሚፈቱበትን ሁኔታ አስመልክቶ የሚደረግ ውይይት ሽሬ ላይ መጀመሩን የመንግስት ኮሚኒኬሽን አገልግሎት ዛሬ አስታውቋል። በውይይቱ ላይ ከሁለቱም ወገኖች የተወጣጡ የኮሚቴ አባላት እየተሳተፉ መሆናቸውም ተመልክተዋል። ዝርዝር እቅድ የሚዘጋጅ የባለሙያዎች የጋራ ኮሚቴ ከትናንት ህዳር 21 ቀን ጀምሮ ሽሬ ላይ ስራውን መጀመሩንና ስራውም በጥቂት ቀናት ውስጥ እንደሚጠናቀቅ ጽህፈት ቤቱ በዚሁ አጭር መግለጫው ይፋ አድርጓል። የኢትዮጵያ መከላከያ ሰራዊትና የትግራይ ተዋጊዎች ተወካዮች እንደስላሴ ላይ ተገናኝተው በቴክኒካዊ ጉዳዮች ላይ እንደሚወያዩ አሳም አምባሳደር ወንድሙ አሳምነው ባለፈው ሳምንት ለጋዜጠኞች ገልጠው ነበር። በህወሓት በኩል ተደራዳሪ የነበሩት የባለሙያዎች ኮሚቴ የሚያወጣው ዝርዝር እቅድ ታጣቂዎችን የማስፈታት ካምፕ የማስገባትና ተያያዥ ጉዳዮችን ይመልሳል ተብሎ የሚጠበቅ ሲሆን እቅዱን የማስወጣት ስራ በቴክኒክ ጉዳዮች ምክንያት መዘግየቱንም የመንግስት ኮሚኒኬሽን አገልግሎት ጠቁመዋል። አድማጮች፣ ተከታዩ ርዕስ ደግሞ ወደ እለቱ የሚያመጣን ይሆናል። ኢትዮጵያ የኤች አይ ቪ ኤድስን ስርጭት ምጣኔ መቀነስ ብትችልም የሚፈልገውን ያህል ግን አይደለም ተብሏል። እንደ ሀገር የቫይረሱ ስርጭት ምጣኔ ዝቅተኛ ቢሆንም አሁንም በተለያዩ ክልሎች ከፍተኛ ቁጥር ያለው ህብረተሰብ ክፍል ቫይረሱ በደማቸው ውስጥ ይገኛል ሲል የጤና ጥበቃ ሚኒስቴር አመልክቷል። ይህ በእንዲህ እንዳለ በሰሜኑ ጦርነት ሳቢያ የቫይረሱን ስርጭት ለመከላከልም ሆነ የህክምና አገልግሎት ለመስጠት ተጽዕኖ አሳድሮ መቆየቱን የአማራ ክልል ጤና ጥበቃ ቢሮ አስታውቋል። መስፍን አራጌ ተከታትሎታል። በጤና ጥበቃ ሚኒስቴር የሚኒስትር ዴታ ጽህፈት ቤት ኃላፊና ከፍተኛ አማካሪ ፍቃዱ ያደታ ኢትዮጵያ ላለፉት 30 ዓመታት ኤችአይቪን በመከላከል በመከላከልና በመቆጣጠር የሰራቻቸው ስራዎች ከ3 በመቶ በላይ የነበረው የቫይረሱ ስርጭት ምጣኔ ወደ 0.93 በመቶ መድረሱን አመልክተው ይህንንም በስኬት ዘክረውታል። እንደ ኃላፊው ማብራሪያ ኢትዮጵያ ውስጥ ከግማሽ ሚሊዮን ህዝብ በላይ ቫይረሱ በደም ውስጥ ይኖራል ተብሎ ይገመታል። ከእነዚህ ውስጥ እንግዲህ ራሳቸውን እንዲያውቁ በተደረገው ጥረት ራሳቸውን ያወቁት Santa no? ከነዚህ 84 ፐርሰንቱ ደግሞ ዘጠና አምስት ፐርሰንቱ መድኃኒቱን ለመውሰድ በቅቶ አሉ። ከነዚህ ዘጠና አምስት ፐርሰንቶቹ ደግሞ 96 ፐርሰንታቸው ቫይራል ሎዳቸው ከአንድ ሺህ ኮፒ በታች ሰፕሬስድ ማድረግ ተችለዋል እና በአንድ የደም ሜትር ኪዩብ ውስጥ ሊኖር የሚችለው የቫይራል ሎድ ከአንድ ሺህ ኮፒ በታች ከሆነ እነዚህ ሰዎች ጤናማ የሆነ ኖሮ ሊኖሩ ይችላሉ፣ ሊሰሩ ይችላሉ፣ ሌሎች ተጓዳኝ በሽታዎች ላይዛቸው ይችላል። ከቅርብ ዓመታት ወዲህ መዘናጋት ች በስፋት ይስተዋላሉ ነው ያሉት ኃላፊው። ስርጭቱ ይቀንስ እንጂ የሚፈልገውን ያህል አለመሆኑን ይናገራሉ። በተለይ በክልሎች የስርጭቱ ምጣኔ ከፍተኛ መሆኑን ጠቁመዋል። ለምሳሌ ጋምቤላ ላይ፣ አዲስ አበባ ላይ፣ አማራ ክልል ላይ፣ ድርደዋ ላይ፣ ሀረሪ ላይ ከናሽናል የስርጭት ምጣኔ በላይ ናቸው። እነዚህ አሁን በኢትዮጵያ ቀንሰዋል ማለት የሚያስቸግረው ለዛ ነው። አንዳንድ የህብረተሰብ ክፍል ላይ ከፍ ብሎ እያለ አገራዊ ስርጭቱ ግን በሚፈለገው ደረጃ ደርሷል ብለህ ስታስብ ፍትሃዊ የሆነ አገልግሎት እንዳልሆነ ስለሚያሳይ ያንን በደንብ ስራ የሚጠይቁ ሁኔታዎች አሉ። ይሄንን በዛ ልክ አቅም ተጨማምሮ ካልተሰራበት ወደ ነበረው ድሮ እንዳይመለስ ስጋት አለን። በአማራ ክልል ጤና ጥበቃ ቢሮ የኤች አይቪ መከላከልና መቆጣጠር ዘርፈ ብዙ ምላሽ ዳይሬክቶሬት ዳይሬክተር ውድን ገረመው በክልሉ የኤች አይቪ ስርጭት ምጣኔ አንድ ነጥብ ስምንት በመቶ መሆኑን አረጋግጠዋል። ይሁን እንጂ ስርጭቱ እየቀነሰ መምጣቱን የሚያመላክቱ የጥናት ውጤቶች እንዳሉ አስታውቀዋል። የስርጭቱ ባህሪም እንደ ዕድሜ አካባቢና፣ የስራ ሁኔታ ይለያያል ነው ያሉት። በሀገር አቀፍ ደረጃ ሁለት መቶ ስልሳ አምስት ወረዳዎች በልዩ ሁኔታ ከዜሮ ነጥብ ዜሮ ሶስት ፐርሰንት በላይ የኤች አይ ቪ ስርጭት ያለባቸው ናቸው። በአዲስ ማለት ነው። ከሁለት መቶ ስልሳ አምስቱ ሰባ ሁለቱ በአማራ ክልል ውስጥ ነው ያሉት። እነሱን አተኩሮ እነሱን መሰረት ያደረገ ሌሎችንም አቀራጅቶ የሚሰራበት ስራዎችን ታቅደው እየተሰራ ነው። ክልሉ ይበልጥ ለኤች አይ ቪ ተጋላጭ በሆኑ የህብረተሰብ ክፍሎች ላይ ትኩረት አድርጎ የግንዛቤ ማስጨበጫ፣ የምርመራ፣ የምክርና የሕክምና አገልግሎቶችን በመስጠት ላይ መሆኑን ጠቅሰዋል። በሰሜኑ የኢትዮጵያ ክፍል የተቀሰቀሰው ጦርነት ግን በመከላከሉና በሕክምና አሰጣጡ ላይ ተጽዕኖ ማሳደሩን ጠቁመዋል። ሁለት ነገሮችን ፈጥሯል። አንደኛው በከፋ ሁኔታ ህብረተሰቡ ከነበረበት ከቀየው ተለይቶ የሚሸሻው እንዲሸሽ እዛው ላይ ያለው ደግሞ ከአሁን በፊት በመደበኛ ያገኝ የነበረውን አገልግሎት እንዳያገኝ፣ አገልግሎቶችም ጭምር እንዲወድኖ የተደረገበት ሁኔታ ስለነበር ይህንን መድኃኒት ያገኙ የነበሩ ሰዎች መድኃኒታቸውን ያቋርጡበት ሁኔታ የተፈጠረበት ነው። ጤና ተቋማት ሳይቀር የወደሙ ከመሆናቸው ጋር ተያይዞ ይህ ትልቅ መመሰቃቀል የፈጠረ እንደነበረ፣ ማህበራዊ ቀውስ የፈጠረ እንደነበረ በግልጽ የሚመላከት ነገር ነው። እሱ ብቻ ሳይሆን Аз до дума да се рубат, አስገድዶ መንፈር ወይም ደግሞ ጥንቃቄ የጎደለው ወሲብ ከኖረ ደግሞ ኤች አይ ቪን ለማሰራጨት ትልቅ አይነተኛ እንትን ነው የነበረው እና እንዲህ አይነት ነገሮች ከፍተኛ ችግር የፈጠሩ እንደነበሩ አሁን እነዚህን ችግሮች ለመቅረፍ ደግሞ ታቅዶ ያው ብዙ ነገሮችን ከግንዛቤ ፈጠር አኳያ እና አገልግሎት ከመስጠት አኳያ መልሶ እነዚህን የወደሙ ተቋማትን ለመመለስ መድኃኒት አቋርጠው የነበሩትን መድኃኒታቸውን እንደገና እንዲጀምሩ ሳያቋርጡ እንዲወስዱ የማድረግ ስራ ተጠናክረው እየቀጠለ ነው ያለው። ታደፈሩትንም የስነ ልቦና ሳይኮሶሻል ስልጠና የሰጠን ግንዛቤ እየተፈጠረ ራሳቸውን ተመርምረው የሚያውቁበትና ፖዘቲቭ ከሆኑ ደግሞ ወደ ሕክምና የሚገቡበትን ሁኔታ እየተመቻቸ እየተሰራ ያለው ማለት ነው። መድኃኒቱን ማቋረጥ በሽታውን እንዲለማመድ ከማድረግ ባለፈ የቫይረሱ መጠን በመጨመር ለተጓዳኝ የጤና ችግር ይዳርጋል ይላሉ የዘርፉ ባለሙያዎች። አቶ እድነህም እንደ አስፈላጊነቱ ተከታታይና ቀጣይነት ያላቸው የሕክምና አገልግሎቶች ሊሰጡ እንደሚችሉ አመልክተዋል። መድኃኒት ያቋረጡ ሰዎች መድኃኒቱን በማቋረጣቸው ምክንያት ቫይረሱ ድል አግኝቶ እንደገና የሚራባበት ሁኔታ ይፈጥራል ማለት ነው። እንዲህ አይነት ነገሮች ያው በጥናት የሚለዩ ነገሮች ቢኖሩም ከመጀመሪያው የበሽታ የመከላከል አቅማቸው እያነሰ ለህመም የሚደረጉበት ሁኔታ እንደዚህ ፈጠር ነው የሚታወቀው። እሱ ያው ሁኔታ የፈጠረው ከዚህ ከግጭቱ ጋር ከጦርነቱ ጋር ተፈጥሮ የመጣ ነገር ነው። አሁን የሚደረገው ምንድን ነው? አቋርጠው የነበሩትን መድኃኒት ተከታትለው እንዲወስዱ ነው የሚደረገው፣ እየተደረገ ያለን በዚህ ነው። መጀመሪያ ጀምረው የነበሩት መድኃኒት ታማ ለመሆኑ እየተረጋገጠ መሄድ ከሆነና ቫይረስ መጠናቸው ማይቀንስ ከሆነ ወደ ቀጥለው ወዳሉት የራሱን የቻለ ደረጃዎች ስላሉት ወደዚያ ሄዱበት ሁኔታ ሊፈጠር ይችላል። ዓለም አቀፉ የኤድስ ቀን በዓለም ለ35ኛ በኢትዮጵያ ለ34ኛ ጊዜ ፍትሐዊና ተዳራሽ የኤችአይቪ ኤድስ አገልግሎት በሚል መሪ ሀሳብ ይከበራል። በዓሉን አስመልክቶ ጤና ጥበቃ ሚኒስቴር በማህበራዊ ትስስር ገጹ እንዳሰፈረው ኢትዮጵያ ውስጥ ቫይረሱ በደማቸው ከሚገኝባቸው 62 በመቶ ሴቶች ናቸው። ለአሜሪካ ድምፅ መስፍን አራጌ ነኝ ከደሴ። አመሰግናለሁ መስፍን ለዘገባው። አድማጮች፣ በተከታዩ ርዕስ ደግሞ ወደ ዓለም አቀፍ ርዕሶች ስናመራ ወደ ጎረቤት ኬንያ የሚወስድንን ርዕስ እናገኛለን። ኬንያ አንድ ሚሊዮን ሕጻናቷ በከባድ የተመጣጠነ ምግብ እጥረት መጎዳታቸውን አስታወቀች። የአፍሪካ ቀንድ ሀገሮች ውስጥ የቀጠለው ድርቅ ኬንያን ጨምሮ በክልሉ በጠቅላላ ረሃቡ እየተባባሰ መሆኑ ተገልጿል። የኬንያ ባለሥልጣናት ቁጥራቸው ወደ አንድ ሚሊዮን የሚጠጋ ህጻናት በከባድ የተመጣጠነ ምግብ እጥረት ተጎድተዋል ነው ያሉት። በተከታታይ ለአምስተኛ ጊዜ ወቅቱን ጠብቆ ያልዘነበው ዝናብ ባለሥልጣናትና የረዴት ድርጅቶች እንደሚሉት ከባድ የረሃብ አደጋን ደቅኗል። አህመድ ሁሴን ከሰሜን ኬንያ ዋጂር ወረዳ ያደረሰንን ቆንጅት ታየ እንደሚከተሉት አቅርበዋለች። የኬንያ ብሔራዊ የድርቅ ሁኔታ አስተዳደር ባለስልጣን በቅርቡ እንዳስታወቀው ዕድሜያቸው ከአምስት ዓመት በታች የሆኑ ከ942 ሺህ በላይ ሕፃናት እንዲሁም 134 ሺህ ነፍሰ ጡርና የሚያጠቡ እናቶች በተመጣጠነ ምግብ እጥረት ተጎድተዋል። ከእነዚህ ውስጥ ሩቡን ቁጥር የሚይዙት በሰሜን ምስራቅ ኬንያ ጋሪሳ፣ ማንዴራ እና ዋጅር ወረዳዎች የሚኖሩ ናቸው። የዋጅር ባለስልጣናት ከወረዳዋ ህጻናት 16 ከመቶ በተመጣጠነ ምግብ እጦት የተጎዱ መሆናቸውን ተናግረዋል። አንዷ የካትሪን ማርቲን ልጅ ነች። ልጄን ላሳክመው እዚህ ክሊኒክ አመጣሁት። በቂ ምግብ የለንም። እኛ እናቶች በድርቁ በጣም ተጎድተናል። ኢኮኖሚውም ወድቋል። መንግስት እንዲረዳን እንጠይቃለን። ኬንያ ውስጥ በበርካታ አስርት ዓመታት ታይቶ የማያውቀው የከበደ ድርቅ አራት ነጥብ አምስት ሚሊዮን ህዝብ የሚበላው ፍለጋ እንዲሰደድ ማድረጉን የሀገሪቱ ባለስልጣናት ይናገራሉ። የዋጅር ባለስልጣናት የጤና ጥበቃ ባለሙያዎችን በማሰልጠን ለተጎዱት ህጻናት ለመድረስ እየተሯሯጡ ናቸው። ሀቢባ ማዓላም የዋጅር ወረዳ አስፈጻሚ ኮሚቴ የጤና ጉዳይ ኃላፊ ናቸው። እንዲህ ሲሉ ያስረዳሉ። በተመጣጠነ ምግብ እጦት የተጎዱትን ህጻናት የሚለዩና በተለያዩ መርሃ ግብሮች የሚመዘግቡ 134 የጤና ጥበቃ ሰራተኞችን አሰልጥነናል። ሌላው ደግሞ በስድስት ንዑስ ወረዳዎች ማገገሚያ ማዕከሎችን አቋቁመናል። በተመጣጠነ ምግብ እጥረት በጣም በከባድ ሁኔታ የተጎዱትን በመቀበል ላይ ነን። ድርቁ የሚያስከትለውን ጉዳት ለመቀነስ የኬንያ መንግስትና የረዴት ድርጅቶች የውሃ ጉድጓድ እያስቆፈሩና አጣዳፊ የምግብ እርዳታ እያከፋፈሉ ናቸው። ሆኖም ህጻናት አድንን ጨምሮ የረዴት ድርጅቶች ችግሩ እጅግ ግዙፍ መሆኑን ነው የሚያስገነዝቡት። መሀመድ ኦስማን የህጻናት አድን ሴቭ ዘ ችልድረን የአስቸኳይ እርዳታ አስተባባሪ ናቸው። ስለ ችግሩ ሲያስረዱ እንዲህ ብለዋል። ዋጅር ውስጥ የተመጣጠነ ምግብ ድጋፍና የተቀናጀ ሕክምና አገልግሎቶች የሚሰጡ 191 ጣቢያዎች አሉን። በድርቁ ምክንያት ለከሱት የቀንድ ከብቶች የሚሆን መኖ በማደልም እየረዳነን። በመላው ወረዳዋ ለ8000 አባወራዎች የገንዘብ ድጋፍ የምንሰጥበት ምርሃ ግብርም አለን ብዙ ስራ እየሰራነን ነገር ግን ከችግሩ አኳያ በቂ አይደለም። ዋጅር ውስጥ በሚገኘው የህፃናትና የእናቶች የጤና ማዕከል እናቶች አሁንም በረሃብ የተጎዱ ልጆቻቸውን ሊያሳክሙ መምጣታቸውን ቀጥለዋል። አመሰግናለሁ፣ ቆንጅት። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንም ነው። ተከታዩም በአፍሪካ ጉዳይ ላይ የሚያተኩር ነው። በረሃብ የተመታቸው አፍሪቃ የገንዘብ እርዳታና የእዳ ማስተካከያ ያስፈልጋታል ተብሏል። በኮቪድ-19 ወረርሽኝ እና በዩክሬን እየተካሄደ ባለው ጦርነት ሳቢያ የምግብ ቀውስ የገጠማቸው የአፍሪቃ ሀገሮች የገንዘብ ድጋፍና አንዳንዶችም እዳ ማስተካከያ ያስፈልጋቸዋል ሲሉ ሮይተርስ ኔክስት በተሰኘ የውይይት መድረክ ላይ የተሳተፉ የገንዘብ ባለሙያዎች ትናንት አሳስበዋል። የምግብ ዋስትና አለመኖር አብዛኛውን አፍሪካ ስጋት ውስጥ የጣለ ሲሆን ይህም በተራዘመ ጦርነትና በአካባቢ አየር ለውጥ ተጽዕኖ ሳቢያ እየተባባሰ መሆኑም ተጠቁሟል። ለዝርዝሩ እንግድ ወልዴ። የተራዘሙ የትጥቅ ግጭቶች እንዲሁም ለተራዘመ ድርቅና የጎርፍ አደጋ መንስኤ የሆነው የከባቢ አየር ለውጥ በምግብ ዋስትና ላይ አሉታዊ ተጽዕኖ ቢያደርስም ሁኔታው ይበልጥ ከቁጥጥር ውጭ የሆነው በኮቪድ-19 ወረርሽኝ ምክንያት በተቀዛቀዘው ኢኮኖሚ እና የአገሮቹ ዕዳ እያደገ መምጣት ከዛም ደግሞ ሩሲያ በዩክሬን ላይ በፈጸመችው ወረራ ሳቢያ በተፈጠረው የምግብ አቅርቦት ቀውስ ምክንያት ነው። ሮይተርስ ኔክስ በተሰኘው የፓነል ውይይት ላይ ተሳታፊ ከሆኑት አንዱ የዓለም አቀፍ ገንዘብ ድርጅቱ አይኤምኤፍ የአፍሪካ ክፍል ኃላፊ የሆኑት አበበ አይምሮ ስላሴ ናቸው። የማክሮ ኢኮኖሚው ችግር ብቻ አይደለም፣ በሚያሳዝን ሁኔታ የምግብ ዋስትና አለመኖር ችግርም ነው። የምግብ ዋስትና አለመኖር ከመቼም ጊዜ በላይ የከፋ ነው። በሳህል አንዳንድ አካባቢዎች፣ በአፍሪካ ቀንድ እና እንዲሁም በሌሎች አካባቢዎች ጭምር የምግብ ዋስትና አለመኖር እጅግ ከባድ እና ፖሊሲዎች ሊያተክሩበት የሚገባ ጉዳይ ነው። በአፍሪካ የምግብ ዋስትና ችግር የተጋረጠባቸው ሰዎች ቁጥር ባለፈው ዓመት ወደ 60 በመቶ አሻቅበው 82 ሚሊዮን ደርሷል። በምዕራብ አፍሪካ ከ31 ሚሊዮን ወደ 41 ሚሊዮን አሻቅቧል። ማይክል ደንፎርድ የዓለም ምግብ ፕሮግራም የምስራቅ አፍሪካ ኃላፊ ናቸው። ይህ ሰዎችን በእጅጉ እየጎዳ ያለ ነገር ነው። በርካታ ሰዎች በከፍተኛ የምግብ ዋስትና እጦት ውስጥ ናቸው። ሰዎች ተርበዋል። እንደ ተራቡ ወደ አልጋቸው ይሄዳሉ። ህጻናትና እናቶች በቂ ምግብ አያገኙም። አንድ ጊዜ የተመጣጠነ ምግብ ያጣ ህፃን መልሶ ማገገም አይችልም። ስለዚህ የረሃቡን ተጽዕኖ ወደፊትም የምናየው ነው የሚሆነው። በኮቪድ-19 ወረርሽኝ ወቅት ዓለም አቀፉ የገንዘብ ድርጅት አገሮች ያለባቸውን ዕዳ ለጊዜው እንዳይከፍሉ በማድረግ ገንዘቡን የጤና ስርዓታቸውንና ኢኮኖሚያቸውን እንዲደግፉበት ፈቅዷል። ይህ የእፎይታ ጊዜ ግን አሁን አብቅቷል። አገሮች ግን አሁንም ህዝቦቻቸውን ለመመገብ ፈተና ሆኖባቸዋል። የገንዘብ ተቋሙ ባለፈው ወር አገሮች የምግብ ዋስትና እንዲያሳድጉበትና ከውጪ ምግብ ለማስገባት የሚያወጡትን ገንዘብ ለመሸፈን እንዲያውሉት አስቸኳይ ገንዘብ በመመደብ እንዲደርሳቸው አድርጓል። ስታንዳርድ ቻርተር ባንክ የተሰኘ ተቋም ውስጥ የመካከለኛው ምስራቅና የአፍሪካ ከፍተኛ ኢኮኖሚ ባለሙያ የሆኑት ራዚያ ካን ገንዘብ ማቅረብ ብቻ መፍትሄ ይሆን እንደው ጥያቄ አላቸው። ትልቁ ያልተመለሰው ጥያቄ በርካታ ሀገሮች የኢኮኖሚ ማስተካከያ ያደርጋሉ ወይንስ አሁን ለችግራቸው የሚሰጠው ገንዘብ በቂ ነው። ለስኬታማ ውጤት በርካታ ጉዳዮች መታየት አለባቸው። አንዱ ትልቁ እስካሁን ያለው ችግር እድገቱ እጅግ አዝጋሚ መሆኑ ነው። ቡድን ሀያ በመባል የሚታወቀው የባለጸጋ አገሮች ስብስብ ለድሆቹ አገሮች የእዳ ክለሳ እንዲደረግ ከሁለት ዓመት በፊት ወስኗል። እዳቸውን ማቅለል አገሮች እንደ ምግብ ዋስትና ያሉ ጉዳዮች ላይ እንዲያተኩሩ ይረዳቸዋል። ነገር ግን እስካሁን እፍኝ የሚሞሉ አገሮች ብቻ ናቸው የፕሮግራሙ ተጠቃሚ የሆኑት። ቻድ ብቻ ነች የእዳ መስተካከያውን በተሳካ ሁኔታ የፈጸመችው። እንግዲሁን አመሰግናለሁ አድማጮች ወደ ምሽቱ የመጨረሻ ትንታኔ ርዕስ ነው የምንሻገረው የዩክሬን የጦርነት የጦር መሳሪያና ተዋጊዎች ወደ ቻይድ ሀይቅ ሸለቆ አካባቢ እንዲገቡ እድል እየሰጠ ነው ስትል የናይጄሪያ የናይጄሪያው ፕሬዚዳንት ጠቀሱ። በሩሲያና በዩክሬን መካከል እየተካሄደ ያለው ጦርነት ወደ ቻድ ሀይቅ የጦር መሳሪያዎችና ተዋጊዎች እንዲጎርፉ እድል እየሰጠ ነው ሲሉ የናይጄሪያው ፕሬዚዳንት ሙሐመዱ ቡሃሪ ናቸው የተናገሩት። ቡሃሪ ያክለውም ይህ መሆኑ ሽብርተኛ ቡድኖችን ያጠናክራል ሲሉም አስጠንቅቀዋል። ቲሞቲ አቤዙ ከአቡጃይላ ከውን የዚህን ዘገባ ዝርዝር ቆንጅታየ እንደሚከተሉት አቅርበዋለች። የናይጄሪያው መሪ ከትናንት በስቲያ ማክሰኞ አቡጃ ውስጥ በተካሄደው የቻድ ሐይቅ ሸለቆ ኮሚሽን የመሪዎች ጉባኤ ላይ ንግግር አድርገዋል። በአካባቢው የተስፋፋ ያለውን ጦር መሳሪያ ለመግታት ስድስቱ የኮሚሽኑ አባል ሀገሮች በበለጠ ንቃትና ትብብር መስራት ይኖርባቸዋል ሲሉ አሳስበዋል። ወደ ዩክሬን የሚላኩ እንዲሁም በሳህል አካባቢ ሽብርተኝነትን ለመዋጋት የታለሙ የጦር መሳሪያዎች አቅጣጫቸውን ወደ ምዕራብ አፍሪካ በመቀየር ሽብርተኛ ቡድኖች እጅ እየገቡ ነው ሲሉ ፕሬዚደንቱ ተናግረዋል። መሳሪያዎቹን አቅጣጫ አስቀይሮ የሚያሻግረው ማን እንደሆነ ፕሬዚደንቱ ዘርዝረው አልተናገሩም። ነገር ግን ሁኔታው የአካባቢው ጸጥታ ላይ አደጋ ደቅኗል ብለዋል። በዚያ አካባቢ የቻድ ሐይቅ ሀገሮች የጋራ ግብረ ኃይል ለበርካታ ዓመታት ከሽብርተኞች ጋር ሲዋጋ መቆየቱ ይታወቃል። አቡጃ የሚገኙት የሩሲያ እና የዩክሬን ኤምባሲዎች በጉዳዩ ላይ አስተያየት እንዲሰጡ ተጠይቀው ነበር፣ ምላሽ አልሰጡም። ኃይል ተጠቃሚ ጽንፈኝነት ተቃዋሚ አጋርነት የተባለ ቡድን ሊቀመንበር የሆኑት ጄይ ጋስኪያም የዩክሬኑ ጦርነት በአፍሪካ ጸጥታ ላይ አደጋ ደቅነዋል በተባለው ይስማማሉ። ጦርነቱ በተራዘመ ቁጥር የተለያዩ ቡድኖች አጋጣሚውን ተጠቅመው እንዲንቀሳቀሱ አመቺ ሁኔታ ይፈጥራል። በቀጥታም ባይሆን የገንዘብ ድጋፍ በማድረግና የዓላማ አንድነት በመገንባትና በመሳሰለው ሊሆን ይችላል። ይህ ሲሆን ደግሞ የዩክሬኑን ጦርነት የሚፈልጉትን የሚጠቀሙበት ታጣቂ ቡድኖች ቁጥር እየጨመረ ይሄዳል ማለት ነው። ህብረ ብሔራት ኃይሎቹ በቻድ ሐይቅ አካባቢ በጽንፈኛ ቡድኖች ላይ አዲስ የጥቃት ዘመቻ ለማካሄድ ዕቅድ ያላቸው መሆኑን ፕሬዚደንት ቡሃሪ ገልጸዋል። ሆኖም ያ ብቻ እንደማይበቃና በዘላቂ ልማት መታገዝ እንዳለበት ነው ያሳሰቡት። የቻድ ሐይቅ ሸለቆ አካባቢ ሀገሮቹ ኮሚሽን በአሁኑ ወቅት የገንዘብ ቀውስ ውስጥ ገብቷል። እናም አባል ሀገሮቹ በሙሉ ሊባል በሚቻል ደረጃ ለእንቅስቃሴው የሚያስፈልገውን ዓመታዊ መዋጮ ለመስጠት እየተቸገሩ መሆኑ ተመልክቷል። እንደ አውሮፓውያን አቆጣጠር በ2017 ዓ ም 24 ሚሊዮን ዶላር ያዋጣችው ናይጄሪያ ባለፈው ዓመት የሰጠችው 3150 ዶላር ብቻ መሆኑ ተመልክቷል። በቻድ ሐይቅ አካባቢ ከ30 ሚሊዮን የሚበልጥ ሕዝብ በውጊያና በአየር ንብረት ለውጡ ሳቢያ ተጎድተዋል። የኮሚሽኑ የሚኒስትሮች ምክር ቤት ሊቀመንበር የሆኑት የናይጄሪያ የውሃ ሀብት ሚኒስትር ሱሌይማን አዳሙ ተጨማሪ እርዳታ እንዲሰጥ ጥሪ አቅርበዋል። እንዳለመታደል ሆኖ ኮሚሽኑ የገንዘብ ቀውስ ገጥሞታል። የዚህም ምክንያቱ ለወጣው በጀት የሚያስፈልገው የአባላት መደበኛ መዋጮ አለመከፈሉና ያልተከፈለው ውዝፍ መዋጮም ስላለ ነው። ይህን አጋጣሚ ተጠቅሜ ሁላችሁም ለዚህ ወሳኝ ችግር ትኩረት ሰጥታችሁ በየሀገሮቻችሁ አስፈላጊውን ቅስቀሳ እንድታደርጉ ላበረታታችሁ እወዳለሁ። የጸጥታ ጉዳይ ተንታኝ የሆኑት ፓትሪክ አግባሙ በበኩላቸው ኮሚሽኑን ላጋጠመው የፋይናንስ ችግር ምክንያቱ ያለም አቀፉ የምጣኔ ሀብት መዳከም እንደሆነ ይናገራሉ። ችግሩ እንዲቀጥል ከተፈቀደ ጸረ ሽብርተኛ ትግሉን መጉዳቱ የማይቀር ነው ብለውም አሳስበዋል። በአሁኑ ጊዜ የዓለም አገሮች የፋይናንስ ችግር ላይ ናቸው። ይህ አካባቢ ያለበት ሁኔታም ከዚህ የተለየ አይደለም። በተለይ ናይጄሪያ ችግር ላይ ነች። ያ ደግሞ ጸረ ሽብርተኛ ጦርነቱን ያዳክመዋል። የጸረ ሽብርተኛ አጋርነት ተቋሙ ሊቀመንበር ጄ ጋስኪያም እንዳመለከቱት የዩክሬኑ ጦርነት ሀገሮች ቅድሚያ ትኩረት የሚሰጧቸውን ጉዳዮች እንዲቀያየሩ አስገድዷቸዋል። ጦርነቱ የመሰረታዊ የኑሮ ወጪ ቀውሱን አባብሶታል። ያ በመሆኑም አገሮች ገንዘባቸውን ወደ ሌሎች ይበልጥ አጣዳፊ ወደ ሆኑ ጉዳዮች እንዲያዛውሩ ግድ ሆኖባቸዋል። ችግሩ ለአንድ ወይም ሁለት ዓመታት ሊቀጥል ይችላል። ከትናንት በስቲያ ማክሰኞ ፕሬዚደንት ቡሃሪ የኮሚሽኑን ሊቀመንበርነታቸውን ለቻድ ወታደራዊ የሽግግር ፕሬዚደንት ማህማት ኢድሪስ ዴቢ ኢትኖ አስረክበዋል። ለዚህም ቆንጅትን አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ወደ ሁለተኛው አጋማጅ ስርጭት ዘልገናል። የኢትዮጵያ በኢትዮጵያ ሰዓት ከምሽቱ 3 ሰዓት ከሰላሳ ስምንት መሆኑን ያመለክታል የስቱዲዮ ሰዓታችን። አሁን ወደ ቀዳሚው ዘገባ እንለፍ። ቀዳሚው ቅንብር በቻይና የቀጠለውን ጸረ መንግስት ተቃውሞ የአፍሪካ መሪዎች በቅርበት እየተከታተሉ መሆናቸውን ይጠቁማል። እንደ አውሮፓውያን የዘመን አቆጣጠር ከ1989 ዓ ም ወዲህ ያልታየ ነው የተባለውንና በቻይና እየተካሄደ ያለውን የጸረ መንግስት ተቃውሞ የአፍሪካ መሪዎች በቅርብ እየተከታተሉት ነው። ምክንያት ከቻይና ጋር ያላቸው የምጣኔ ሀብት ትስስር ያሳስባቸዋልና። የአሜሪካ ድምጿ ኬት ባርትሌት ናት። ከጆሃንስበርግ በላከችው ዘገባ ይህን የጠቆመችው እንግዲህ ወልዴ ወደ አማርኛ መልሶታል። ባለፉት ጥቂት ቀናቶች የዓለም ዓይን በቻይና የተለያዩ ከተሞች በሚካሄደው ከፍተኛ ጸረ መንግሥት ተቃውሞ ላይ አርፏል። ተቃውሞው በተለይ በኮቪድ-19 ምክንያት በተጣለው ጠንከር ያለ የቤት መዋል ትእዛዝ ላይ ያተኮረ ነው። እርምጃው የፕሬዚደንት ሺጂንፒንግ ጂንፒንግ ዜሮ ኮቪድ ፖሊሲ አካል ነው ተብሏል። ተቃውሞው የፖለቲካ መልክም ይዟል። ሺ ጂንፒንግ ጂንፒንግ ይውረዱ፣ ኮሚኒስት ፓርቲው ይውረድ የሚሉ መፈክሮች መሰማት ከሰላሳ ዓመታት በፊት በቴነምን አደባባይ ከታየው ተቃውሞ ጋር መመሳሰል ጀምሯል እየተባለ ነው። አሜሪካና ጀርመን በቻይና ሰላማዊ ተቃውሞ መደረጉን መደገፋቸውን ገልጸዋል። አፍሪካ ግን ዝምታ መርጣለች። ያም ሆኖ ግን የተቃውሞ ሰልፉን ባያወግዙም ወይም ባይደግፉም የአፍሪካ መንግሥታት ጉዳዩን በቅርበትና በአንክሮ እየተከታተሉ ነው። ምክንያቱም ቻይና የአህጉሪቱ ትልቋ የንግድ ሻሪክ ነችና ኮበስ ቫን ስታደን ቻይና ግሎባል ሳውዝ ፕሮጀክት የተሰኘው ተቋም ተባባሪ መስራች ናቸው። የአፍሪካን ምላሽ በተመለከተ እንደሚመስለኝ ዝምታን ይመርጣሉ። ነገር ግን ለምሳሌ እንደ የሸቀጥ፣ የንግድ የመሰሉ ጉዳዮች ላይ ሊያስከትል የሚችለውን መስተጓጎል በአንክሮ ያጤናሉ። በአሜሪካ መከላከያ ሚኒስቴር የአፍሪካ ስልታዊ ጥናት ማዕከል ተመራማሪ የሆኑት ፖል ናንቱሊያ የቻይና ዜሮ ኮቪድ ፖሊሲ በአፍሪካ በሸቀጥ አቅርቦት ላይ የሚያስከትለው ችግር አለ ባይ ናቸው። በግልጽ እንደሚታየው በአፍሪካውያኑ ወገን ስጋት አለ። ከቤት መዋሉ ከቀጠለ አንዳንድ ንግዶች ይስተጓጎላሉ። ዲሞክራሲያዊቷ ደቡብ አፍሪካ ተቃውሞውን በተመለከተ በዩክሬን ላይ እንዳሳየችው አቋም ገለልተኛ ነው የሚሆነው የሚሉት ደግሞ በጆሃንስበርግ የደቡብ አፍሪካ ተቋም የዓለም አቀፍ ጉዳዮች አጥኚ የሆኑት ስቲቭ ግሩዝድ ናቸው። ደቡብ አፍሪካ ቻይናን አታወግዝም። ደቡብ አፍሪካ ጣልቃ ሳትገባ ዝም ነው የምትለው። ለተቃውሞው ድጋፍ የሚሰጡ በፍጹም አይመስለኝም። ቻይና የንግድ ሸሪኳ ነች። በቻይና ያለውን ተቃውሞ በተመለከተ የደቡብ አፍሪካ ዓለም አቀፍ ግንኙነትና ትብብር ክፍል ሁለት ቃል አቀባዮች አስተያየት እንዲሰጡ በቪኦኤ ጥያቄ ቢቀርብላቸውም የምንሰጠው አስተያየት የለም ብለዋል። ጎረቤትና የቤጂንግ የረጅም ጊዜ ወዳጅ በሆነችው ዚምባብዌ የዛኑ ፒኤፍ ፓርቲ ቃል አቀባይ የሆኑት ክሪስ መትስቫንግዋ እንደ ፖሊሲ ሆኖ ዛኑ ፒኤፍ በተመድ አባል አገራት የውስጥ ጉዳይ ጣልቃ አይገባም ብለዋል። በአገሪቱ ያሉ መገናኛ ብዙሀንም በቻይና ስላለው ተቃውሞ አይዘግቡም። በኬንያና ደቡብ አፍሪካ ያሉት ግን ተቃውሞ በግብይት ገንዘባቸውም ሆነ በነዳጅ ዋጋ ላይ እንዴት ተጽዕኖ እንደሚኖረው በማሳየት ላይ ናቸው። ለአሁኑ ግን የቻይና ፖሊሶች በሙሉ አቅማቸው አደባባይ ወጥተዋል። ባለሥልጣናትም በማስፈራራት ላይ ናቸው። ግን ደግሞ መንግሥት እገዳውን እንደሚያላላ ፍንጮች እየታዩ ነው። አመሰግናለሁ። እንግዷ እንግዱ ክቡራትና ክቡራን አድማጮቻችን የምሽቱ ስርጭታችን እስከ አራት ሰዓት ይቀጥላል። አሁን ደግሞ ወደ ባህር ዳር የሚወስደን ቅንብር ነው። ተከታዩ በመኪና አደጋ ሙሉ በሙሉ እግሮቿን ያጣች ወጣት በስፖርቱ ዘርፍ ውጤት እያስመዘገበች ነው። ወጣት እመቤት የተባለችው ይህቺ ወጣት በኤሮቢክስ በቅርጫት ኳስ ክልሉን በመወከል በተወዳደረችባቸው ዝግጅቶች ወይም ውድድሮች ጥሩ ውጤት አስመዝግባለች። አራት ሺ አራት መቶ ስልሳ ከፍታ ያለውን የራስ ዳሸን ተራራም በመሳብ ወጥታለች ትለናለች። ቲክቶክ በተሰኘው የማህበራዊ ትስስር ገጽም ጥንካሬዋን የሚገልጹ ምስሎች እንደምትለቅ ገልጻ በዚህ ብዙ ተከታይ እንዳፈራች ከወጣቷ ጋር ቆይታ ያደረገችው አስቴር ምስጋናው ናት። ተከታዩን ያቀናበረችው። ትውልዷም እድገቷም ባህር ዳር ከተማ የሆነው እመቤት አለ

ትግራይ የሚተቋረጠው ከአባይ ወንዝ ዳርቻ ጨፌ የቆርጠው በመሸጥ የሚተዳደሩት እናቷ ወይዘሮ ሙጭት ገብረ መስቀል እለቱን ሲያስታውሱት ጨፌ ሂጅ፣ እናቴ ጋር ብቻ ተርኩኝ ዳቦ ገዝቼ እንደገና እሸኘዋት። ሲቀጠቅጠኝ አድሮ እንደገና ሲሸኘ አደራሽ ና የአደራሽ ልጅቱ ቀጥቅጦኛ እና አንድ ነገር ያገኛቸዋል ልጆች፣ ወይ ከዚ ወይ ከዛች እችን ሲመታታል ማለት ነው። ይህን ጨፌ የሚሸጠው ነበር ይመተው አደልኩ አሁን ስል እንደገና በስድስት ሰዓት ተመጣ ስለወጣ ና እናትሽ ታማል። እናቴ ያልታመመችም እሱ ማለት የመታ ከልጆች ነው እንጂ ከእናቴ ምንም አያገኘ ጠልኩ። ስም ስመጣ መኪናው ላ ተደርጎ አገኙ። እንደገና ተደርጎ ሳገኙ ደነገጥኩ። በቃ እግሯን ተሸክማ ቆየች። ተሸክማ የተሸከመችበት እጇ እንደዚህ ቀጥቀጥቀጥቀጥ እንዳለ በዛ የተነሳ ብዙ ጊዜ እንደደነገጠች ታመመች። እመቤት ከአራት ዓመት በኋላ እግር አልባ በመሆኗ እንዲህ እየተሳበች ህይወትን መግፋት ጀመረች። ከአንደኛ እስከ ስምንተኛ ክፍል ድረስ የትምህርት ቤት ጉዟ መሳብ ነበር። ዘጠነኛ ክፍል ስትገባ ግን ችግሯ ያንገበገባቸው እናት በሌለ ቤታቸው አጋዥ ያሉትን እንዳመቻቹላት ይናገራሉ። ከዛ አካል እመቤት በዚህ መልኩ አስረኛ ክፍልን አጠናቃለች። ዲፕሎማም ተመርቃለች። አሁን ፊቷን ሙሉ በሙሉ ወደ ስፖርቱ አዙራለች። ጥሩ ውጤትም እያስመዘገበች እንደሆነ ትናገራለች። ጥሩ ውጤት አስመዝግበሻል። ባለፈው እንደ ብሔራዊ ቡድን ሶስተኛ ነው የወጣ ነው። እንደ ክልላችን ግን ሁሌም ወርቅ እናመጣለን። ጊዜ ተጫዋች ያለው ማለት ታክሲዎችም ደግሞ ምናምን ለኛ ቦታ በጣም ከባድ ነው ታክሲ ተከላከላለ በዛሬ ደግሞ ጨለማ ላይ የምትመጭበትና ሁሉ ዛሬ ደግሞ ክትዬ የለውም ምናምን ለራሱ ፍላጎት እና ስሜት ነው እንጂ ተጫውቱ ብዙ አይደለም። ብዙ ቻሌንጅ ነው ግን ቻሌንጅ ተጣጣመን ነው ሁሉም እዚህ ጋር የሚሰራው ማለት ነው። ቲክቶክ በተሰኘው የማህበራዊ ትስስር ገጽ ላይም ሀያ ሺህ ተከታዮችን እንዳፈራች ትናገራለች። በዚህ የማህበራዊ ትስስር ገጽ ታዲያ እንጀራ ስትጋግር፣ ልብስ ስታጥብ፣ ዋና ስትዋኝና የራስ ዳሽን ተራራን ስትወጣ የሚያሳየውን እንቅስቃሴ ሆን ታጋራለች። ራስ ዳሽን ተራራ መውጣት አራት ሺህ አራት መቶ አርባ ስድስት ነው ርቀቱ መሰለኝ፣ ባረሱ ከፍቶ ማለት ነው። ያንን ተራራ እኔ አካል ጉዳተኛ እግር ሳይኖረ መውጣት በጣም ከባድ ነው እና ደስ ይላል። ይህንን የምታደርገው አካል ጉዳተኝነት ከምንም እንደማያግድ ለማሳየት ነው። ላቲክቶክ ላይም አሪፍ እየሰራው ነው ያለውን ነገር ማለት ነው። ሰው የሚያስበው ማለት ነው አካል ጉዳተኛ ጥገኛ፣ አካል ጉዳተኛ ለማኝ፣ ከሰው ተረጃ አድርጎ ስለሚያስብ ያንን ነገር ሰብሬ ለመውጣት ማለት ነው። የማልሰራው ነገር የለም ደረጃ ወጣለው፣ ቤት ውስጥ ሰራ ሰራለው፣ ልብስ አጥባለው። በእጅም ስፖርቶች ስሰራ ያሳያቸዋለሁ እና ዋናን ሰዋኝ ያሳያለሁ። ያንን ነገር ማድርገው ማህበረሰቡ አካል ጉዳተኛ እንደሚችል እንዲያውቅ ማለት ነው እና በዛ በዛ ነገር ሰራለው ማለት ነው። እመቤት አሁን ውስብስብ ችግሮች እንደገጠማት ትናገራለች። ታክሲዎች እሷን ለመጫን ፈቃደኛ ባለመሆናቸው ምክንያት ብዙ ኪሎ ሜትር ርቀቶችን ተጉዛ ልምምድ ለማድረግ ተገዳለች። በዛ ላይ በልጅነቷ በብስክሌት አፈናጦ ትምህርቷን እንድትጨርስ የረዳት ወንድሟ በአእምሮ ጤና ታሟል። እናቷም ግራ በመጋባት ውስጥ እንዳሉ ትናገራለች። አሁን እኔም እያስቸገረኝ ያለ የትራንስፖርት ችግር ነው። ከተማም ስለሆነ ሩቅ ስላለ፣ ዊልቸሩን ደግሞ በእጅ እንደዚህ ያርቁ ስለምነደው ወይ ሞተር ወይ ወደ ሌላ ነገር ቢቀየር ከዚህ የበለጠ መንቀሳቀስ እችላለሁ። እና ደግሞ የራሴ የሆነ ስራ ከፍቼ በእኔ ስር ሌላ አካል ጉዳተኞች ሰራተኞችን ቀጥሬ ብሰራ እንደዛ አስባለሁም። እንደዛ ቢደረግልኝ አቅም ያለው ድርጅት ወይም ሰው ካለ እንደዛ ቢያደርግልኝ የሆነ But i see when going go to the cafe. በእኔ ስርም ሌላ አካል ጉዳተኞችም የስራ አድብ ብፈጥር ደስ ይለኛል። እንደዛ ማድረግ ማለት እና ደግሞ ሰው ሰራሽ አካሉ እዚህ ኢትዮጵያ ውስጥ ብዙም ስለማይመች ውጭ ካለ ድጋፍ ቢደረግ ግን ደስ ይለኛል። ቆሜ በል ደስ ይለኛል አይቼው የማላውቀውን ነገር። እመቤት በተወዳደረችባቸው በክልል፣ በሀገር አቀፍ እንዲሁም በውጭ መድረኮች ሁሉ ጥሩ ውጤት ብታስመዘግብም ለህይወት ለውጥ የሚሆን ሳንቲም ግን እስካሁን እንዳላገኘች ትናገራለች። ለአሜሪካ ድምጽ አስቴር ምስጋናው፣ ባህር ዳር አስቴርን አመሰግናለሁ። ባለ ታሪኳም ቤተልሔም በጣም የምትደንቅ ወጣት ናት። አድማጮች ወደ ተከታዩ ቅንብር እናፍታ። ታዲያ በኢትዮጵያ ውስጥ ያሉ ግጭቶች በዘላቂነት ሊፈቱ የሚችሉት አገር በቀል የግጭት አፈታት ዘዴዎች ተግባራዊ ሲሆኑ ነው ሲሉ አንድ የአገር በቀል እውቀቶች አጥኚ እና የአገር ሽማግሌዎች ተናገሩ። የሐዋሳው ዘጋቢዎችን ዮናታን ዘብዲዎስ ነው ያጠናቀረው። የአገር በቀል እውቀት ጥናትና ምርምር ባለሙያ አቶ አብዱልፈታ አብዱላ በኢትዮጵያ የተጠኑ ከአንድ መቶ በላይ የግጭት አፈታትና ዳኝነት እውቀቶች ስለመኖራቸው በጥናት መረጋገጡን ተናግሯል። ከመቶ በላይ ሌገል ሲስተም የሆኑ የግጭት አፈታት ኢለመንት ያላቸው በአጠቃላይ ግን ከመቶ በላይ የፍትህ ስርዓቶች እንዳሉ፣ የባህላዊ የፍትህ ስርዓቶች ስርዓቶች እንዳሉ ወይም የአስተዳደር ስርዓቶች እንዳሉን አጥንተናል። ብዙ ባህላዊ ግጭት አፈታት ዘዴዎች ይኑሩ እንጂ ተግባራዊ ሆነው ግጭቶች ተነስተው ብዙ ጉዳትና ውድመት ከማድረሳቸው በፊት የመፍትሄ አካል ሲሆኑ አይታይም የሚል ወቀሳ ይቀርብባቸዋል። አቶ አብድልፈታ ችግሩ መገለላቸውና ለዘመናዊ እንጂ ለሀገራችን እውቀት ትኩረት ባለመሰጠቱ ነው ይላሉ። የሀገራችን የትምህርትና የአስተዳደር ስርዓት ውጫዊ ስለሆነ ሀገራዊ ቤዝ ወይም መሰረት ስለሌለው የትምህርት ስርዓታችንና የመንግስት አስተዳደር ስርዓታችን ሁሉም ከውጭ የመጣ ስለሆነ በሀገሪቱ ውስጥ ምን አለን፣ ምን አልነበረንም ብሎ ያቀናም ለማጥናት ፍላጎትም እስካሁን ያሳየ የለም። ስለዚህ እነዚህ ስርዓቶች አሉ፣ በየአካባቢያቸው የቻሉትን ያህል ይሰራሉ። የመንግስት ዕውቅና የላቸውም፣ ድጋፍ የላቸውም። በትምህርት ስርዓት ውስጥ ለኢትዮጵያዊ ትልቅ አይሰጡም። ስለዚህ ኔግሬክትድ ናቸው። ያም ሆኖ ግን የሰፈራቸውና አካባቢያቸው በቻሉት ሁኔታ የአቅማቸውን ይሰራሉ። ያም ሆኖ ግን ሰማንያ ፐርሰንቱ የሀገሪቱ የፍትህ ችግር በመፍታት ላይ ያሉት እነሱ እንደሆኑ ጥናቶች ያስረዳሉ። ትልቅ የሚባለው ክልል ከክልል ብሄር ከብሔር ጋር ሲጋጩ ጥቅም ላይ የማይውልበትን ምክንያት ተናግሯል ከመቶ ዓመት ወዲህ ሀገሪቷ ያላትን እውቀት ያላትን የችግር መፍቻዎች ከትውልድ ወደ ትውልድ ማስተማሪያ መንገድ ማድረግ አልቻለችም ምክንያቱም የውጭውን ነው ከውጭ የሚገኝ እውቀት ወይም ትምህርት ወይም የአስተዳደር ስርዓት እሱን ነው አምጥቼ ያስተምራለሁ የሚለው የውጭውን አምጥተህም ለህዝቡ ማስተማር አልቻልክም የራስህን ደግሞ እንደ ጥቅም መሳሪያ ወስደህ ለትውልዱ፣ ለሀገርህ፣ ለመንግስትህ አገልጋይ ልታደረገው አልቻልክም። ምክንያቱም ይሄ ነው አሁን ከሁለት ያጣን ነው። ኢትዮጵያውያን የተለያዩ ብሔር ብሔረሰቦችና ሕዝቦች የራሳቸው ቢሆንም የግጭት አፈታት ዘሬ ያላቸው ቢሆንም በተለያዩ ምክንያት ተግባራዊ አለመሆናቸው ነው የአገር ሽማግሌዎች የሚናገሩት። የጋሞ ሽማግሌ አቶ ኤልዶማኔ አንዱ ሲሆኑ፣ ባህላዊ ግጭት አፈታት በመሀል እና በእውነት ላይ የተመሰረተ በመሆናቸው ችግር ፈቺ ናቸው ይላሉ። ባህላዊ ዳኝነት ቦታ ላይ ሰው ቆሞም እንኳን ውሸት አያውራ ውሸት ያወር እውነት እስቲ ሰማይን አይተ ምድር የመፈጠረ አምላክ አለ እስቲ አውራ ይላሉ። የዚያን ጊዜ ምንድን ነው ውሸት የሰራ ሰው ሰውነቱም ይንቀጠቀጣል፣ ምላሱም ይያያዛል። ምክንያቱም እነዚህ የተቀመጡ ሽማግሌዎች በየጎሳቸው መሪ ናቸው። ሁለተኛ ደግሞ ያው ለእግዚአብሔር ጸሎት የሚያደርሱ ናቸው እና ውሸት አይነገርም በዛ ቦታ ላይ። ስለዚህ ግድ ያምናል የሰራውን ወንጀል ሁሉ ያምናል። በዛ መልኩ ነገሮች እየተፈቱ እየተፈቱ የቆየንበት ሁኔታዎች አሉ። የጎንደር የአገር ሽማግሌዎች መማክርት ሰብሳቢ አቶ ባዩ በዛ በበኩላቸውም ለባህላዊ ግጭት አፈታት እድል ከተሰጠ በአገሪቱ የተለያዩ ቦታ ያሉ ችግሮችን እንደ ምፈታ ተናግሯል። የኢትዮጵያ የሽመግልና መማክርት ጉባኤ አባል ነኝ። የፌዴራል መንግስቱ በህዝብ የተመረጥኩ እና በተለያዩ የስብሰባ ቦታዎች እገኛለሁ። በኢትዮጵያ ውስጥ በሽምግልና በሚደረጉ ጉዳዮች እገኛለሁ። ይህ አሁን የተቋቋመው የሰላምና ማነው የምክክር መድረክ በመንግስት ታውቆና በህግ ተደግፎ እንዲቋቋም ሀሳብ ያቀረብን እኛ ነን። አንዱን የኔ ጎርነት በግልጽ የተናገርኩት ይሄም በሪከርድ የተያዘ ነው እና ይሄ መፍትሄ ይሆናል ብዬ አምናለሁ። አቶ አብዱልፈታ እንደ ሰማኑ የኢትዮጵያ ጦርነት ያሉና በተለያዩ ጊዜ በህዝቦች መካከል የተፈጠረው ግጭትና ቁርሾ ለመጨረሻ ጊዜ እልባት የሚያገኙት አገር በቀል የግጭት አፈታትና ባህላዊ እርቅ ተግባራዊ ሲሆኑ ነው በማለት ተናግሯል። ይህ ሳይንሳዊ እውቀት ነው ምልህ። ይሄ ምልህ ባህላዊ ነገር አይደለም። ምንግር ማንኛውም ነገር ሳይንስ የሚለው በነባራዊ ሁኔታ ከአካባቢው ሁኔታ ከማንነት ጋር ተያይዞ ነው ነገሮችን የምትፈታው። የአፍሪካን ችግር በአፍሪካ መንገድ ካልፈታው፣ የኢትዮጵያን ችግር በኢትዮጵያዊ መንገድ ካልፈታው በስተቀረ የኢትዮጵያን ችግር በጠፈርም በማርስም መንገድ ብታመጣ አይሆንም። ይሄ ሳይንስ ነው የሚለው ይህ ደለውም ሳይንሳዊ መንገድ ብንሄድ ይፈታል። ቀላል ነው። ምክንያቱም የአካባቢህን ችግር አካባቢህን ይመስላልና በአካባቢው እውቀት ነው መሰረታ አድርገህ የምትፈታው። አሜሪካ ድምፅ ራዲዮ ዮናታን ዘብድዮስ አዋሳም ዮናታንን፣ ለዘገባው አመሰግናለሁ። አድማጮች አሁን ለምሽቱ የመጨረሻ ወዳደረግ ነው ቅርብር ነው የምናልፈው። በኢትዮጵያ እድሜያቸው በፋይናንስ ተቋማት ለመገልገል ከደረሱ ታዋቂዎች ውስጥ ሀምሳ አምስት በመቶ ወይም ሰላሳ ሚሊዮን የሚሆኑት የባንክ ሂሳብ እንደሌላቸው ብሔራዊ ባንክ አስታወቀ። የባንክ ሂሳብ ኖሮት በፋይናንስ ተቋማት የሚገለግለው ህዝብ ቁጥር 45 በመቶ ብቻ እንደሆነ በብሔራዊ ባንክ የፋይናንስ አካታችነት ጽህፈት ቤት ዲሬክተር አቶ ተመስገን ዘለቀ ናቸው ለአሜሪካ ድምፅ የተናገሩት። የአሃ እስከ ሰሃራ በታች ካሉት የአፍሪካ ሀገሮች ጋር ሲነጻጸር ዝቅተኛ መሆኑም ተገልጿል። ገብረ ሚካኤል ገብረ መድን እንዲህ አጠናቅሮታል። የምስራቅ ጎጃም ነዋሪ የሆኑት አርሶ አደር ደህንነት ዋሴ በባንክ እንደማይጠቀሙና የባንክ ሂሳብም እንደሌላቸው ይገልጻሉ። በባንክ መጠቀም ትርፍ የለውም ሲሉም ይናገራሉ። ባንክ ባስቀምጠው ምንም ጥቅም የለውም ብዬ ነው። ምክንያቱም አንድ አሁን ለምሳሌ አስር ሺህ ብር ምናምን ባንክ ባስቀምጥ እስከ ሳምንት ድረስ ባስቀምጠው ማለት ነው፣ ያን ብር ዞሮ ጥቅም የለውም። በሳምንት ወጪ የታወጠው ሰላሳ ብር ወይም አምሳ ብር ሁሉ ባገኘው ነው። እዚህ ግን አንድ የአስር ሺህ ብር ወይም በግ ወይም ከብት ወይም ፈረስ ገዝቼ በየል ምናምን ገዝቼ ባቆየው ሁለት ሺ ብር ወይም ከሁለት ሺ ብር በላይ ምናምን ነው የማገኝለት። በዚህ ጉዳይ ነው እኔ የማልከፍተው ምክንያት ስለ ነው። በኢትዮጵያ እንደ አቶ ደህንነት ዋሴ በተለያዩ ምክንያቶች በፋይናንስ ተቋማት ውስጥ ሂሳብ የሌላቸው ሰዎች በርካቶች ናቸው። በብሔራዊ ባንክ የፋይናንስ አካታችነት ጽሕፈት ቤት ዳይሬክተር አቶ ተመስገን ዘለቀ ለአሜሪካ ድምፅ ሲናገሩ በፋይናንስ ተቋማት ሂሳብ ሊኖረው ከሚገባው ሕዝብ ውስጥ ከግማሽ በታች ያህሉ ብቻ ነው ሂሳብ ያለው ብለዋል። ይሄ ኢንዲፔንደንት በሆኑ ተቋማት ነው የሚደረገው። ብዙ ጊዜ ታማኒነት ያለው እና ወጥ የሆነ ስራ የሚሰራው ግሎባል ፊንዴክስ የሚባለው በወርልድ ባንክ የሚጠናው ጥናት ነው። በሱ መሰረት ስናየው ኢትዮጵያ ሆን ያለችበት ደረጃ ወደ አርባ አምስት ፐርሰንት ላይ ነው የሚገኘው። ይህ ደግሞ ከሰሐራ በታች ካሉት ሀገራት ጋር ሲነጻጸር ያነሰ እንደሆነ አቶ ተመስገን ከዚህ ቀደም በሰጡት መግለጫ ተናግሯል። ከአዳልቱ 45 በመቶ ኢንክሉድ ነው ስንል 55 በመቶ ኤክስክሉድ ነው ማለታችን ነው። ይሄ እንግዲህ 30 ሚሊየን የሚሆነውን አዳልት ኤክስክሉድድ ነው ማለት ነው። የኢትዮጵያ የፋይናንስ አካታችነት ደረጃ ከሌሎች በአንጻራዊነት ለምሳሌ ኬንያ ወደ 79 ፐርሰንት ላይ ነው፣ ዩጋንዳ 66 ነው፣ ታንዛኒያ 52 ነው፣ ጋና 68 ነው የሰብሰሐራ አፍሪካ አብሬጅ ደግሞ 55 ፐርሰንት ነው እንግዲህ የኢትዮጵያን በአንጻራዊ ደረጃ ስናየው ከሰብሰራ አፍሪካ አብሬጅም ዝቅ ያለ መሆኑን መረዳት ይቻላል የፋይናንስ ተቋማት ኢንቨስትመንትን እንደሚያሳልጡ የሚናገሩት የኢኮኖሚ ባለሙያው አቶ ጋሻው ደሳለኝ ደግሞ የፋይናንስ አካታችነት ዝቅተኛ መሆን ልማትን ይጎዳል ይላሉ ብድር የማያገኙ ሰዎች እውቀትም ቢኖራቸው ክህሎትም ቢኖራቸው ስራ ለመስራ ቢፈልጉ ሁል ጊዜ ዲፔንድ የሚያደርጉት ያላቸው ትንሽ ሴቪንግ ላይ ይሆናል ማለት ነው። ስለዚህ ትንሽ ሴቪንግ ላይ ያላቸው እነዚህ ሰዎች በአብዛኛው እንደዚህ አይነት ሰዎች ሚያነስቦች ናቸው፣ ድሀ የሆኑ ሰዎች ወጣት የሆኑ ሰዎች፣ አብዛኛው ሴቶች እና በኢንተርፕራይዝ ደረጃ ደግሞ እንደዚህ የስሞል ስኬል ኢንተርፕራይዝ የሚሰሩ ኤስሲኤም የሚባሉ ኢንተርፕራይዞች እንደዚህ እነዚህ ብዙ ጊዜ የመበደል እድላቸው ዝቅተኛ ነው። ስለዚህ አጠቃላይ ኢኮኖሚው ይህንን በማጣት ይጎዳል ማለት ነው። የፋይናንሻል አካታችነት ቢኖር የሚፈጠሩ ከኢኮኖሚ ግሮዝ ማሻገር ብዙ ፍትሃዊነትን የሚያሳዩ የኢንካም ኢኳልቲ የ ጊዜ አገር መጣጠርን የመቀነስ የተሻለ ትምህርት የማግኘት የተሻለ የጤና አጠባበቅን የማግኘት እነዚህ እነዚህ ነገሮች እንግዲህ በፍትሀዊነት ደረጃ የሚነሱ ጥያቄዎች ናቸው። እነዚህ ሁሉ ላይ የመቀነስ እድል ይኖረዋል ማለት ነው። ለምን ፋይናንሻል ኢንክሉዥን አለ ወይም ደግሞ የፋይናንስ አካታችነት አለ ካለ ሰዎች ኦፖርቹኒቲ ያገኛሉ እድል ያገኛሉ። ስራ የመፍጠር ኢንካም ጀነሬት የማድረግ ሴቭ የማድረግ መልሶ ዩኒቨርስቲ የማድረግ ራሳቸው ላይ ለትምህርታቸው ለጤናቸው ለቤተሰቦቻቸው ለሌሎቻቸው ሂደት ላይ ያንን ሁላ ስለሚያደርጉ ብዙ የፍትሀዊ ጥያቄዎችን ሊመልስ የሚችል ነገር ነው የፋይናንስ አካታችነት። ለፋይናንስ አካታችነቱ ዝቅተኛ መሆንም የተለያዩ ምክንያቶችን ይጠቅሳሉ። አቶ ጋሻው የተለያየ ትምህርት ማነት፣ ወጣቶች፣ በሴቶች፣ በገጠር በሚኖሩ በተለያዩ ቦታዎች ላይ እንደ ልብ ያለ መስፋፋት አንዱ ፋክተር ነው። ገቢያቸው የተሻለ የሆኑ ሰዎች ገቢያቸው ዝቅተኛ ከሆኑ ሰዎች የተሻለ ወደ ፋይናንሳል ሴክተር የመሄድ የመቆጠብ አካውንት የመክፈት ሴቪንግ የመውሰድ ብድር የመውሰድ ብላቸው እንደዚሁ ከፍተኛ ነው። እና አንዱ በዛ ቦታ የምናየው አንዱ እንትንም ነው። ሌላው እንግዲህ እንደ የጀንደር ጋፖችም አሉ። ለምሳሌ፣ በሴትና በወንድ መካከል እንደዚሁ ከፍተኛ የሆነ የፋይናንሻል አካታችነት ልዩነቶች አሉ ከማዕከል ርቀው ያሉ ወደ ክልሎቻችን ብትወስድ እንደ አፋር፣ ሶማሌ ያሉት ጆግራፊያቸው ከማዕከል ርቆ ያሉ ቦታዎች ወይም ደግሞ ዲስፐርስ ሪፖግሬት የሆኑ አካባቢዎች እንደዚሁ በዚህ ምክንያት የፋይናንስ የመጠቀም ወይም አካሽንሶ የሚወፈት እድላቸው በጣም ጠባብ ነው። እንደዚሁ ደግሞ በገጠርና በከተማም እንደዚሁ እየተለየ እንትን አለው። ባንኮቻችን፣ ኢንሹራንስ፣ ማይክሮ ፋይናንስ፣ የሴቪንግ ማንኛቸውም ኢንስቲቱሽኖች ወደ እነዚህ ኤሪያ ሂዶ ሰርቪሳቸውን ለማስፋፋት ያላቸው ሰላማዊ ኢንሴንቲቭ ብዙ ስለሆነ አንዱ እንግዲህ ከሰፕላይ ሳይድ የምናየው ይሄ ነው። እንደዛም ሆኖ የአገልግሎቱ ተጠቃሚዎች ብዛት እያደገ እንደሆነ ይገልጻሉ አቶ ተመስገን። እድገቱ በከፍተኛ ደረጃ ላይ አለ። እንግዲህ ይሄ ለምን ሆነ ብለን ስናስብ እንግዲህ ብዙ ምክንያቶችን መጥቀስ እንችላለን። ግን ዋና ዋናዎቹን አንድ ሁለቱ ላአንድ የመጀመሪያ ኢንፍራስትራክቸር ነው። የቅርንጫፎች ዝርጋታ፣ የወኪሎች በብዛት መምጣት የኤቲኤም እንደዚሁ መስፋፋት የፖስት ዲቫይስስ መስፋፋት የሞባይል መኒ እድገት በጣም በከፍተኛ ደረጃ አምና ወደ ሀያ አራት ሚሊዮን አጠቃላይ የነበረው ዘንድሮ ወደ ወደ አርባ ዘጠኝ ሚሊዮን አካባቢ ደርሷል ነው ኦልሞስት ሀንድረድ ፐርሰንት እድገት ለማሳየቱ እነዚህ ነገሮች ሞባይል መኒ፣ ኢንተርኔት ባንኪንግ፣ ካርድ ባንኪንግ እድገታቸው ተያይዞ በማደጉ ይህንን ውጤት ሊያመጣ ችሏል። የአገልግሎት ተጠቃሚዎች ብዛት እያደገ ቢመጣም የባንኮች አገልግሎቱ ደግሞ የተለያዩ ችግሮች እንዳሉበት ደንበኞች ይገልጻሉ። አቶ ቢነጋ አመሃ የባንክ አገልግሎቶች እጅግ በጣም አስቸጋሪ ናቸው። አንዳንዶቹ ባንኮች በገዛ ገንዘብ ገንዘብ ለማውጣት ገንዘብ ለማስገባት ረጃጅም ሰልፍ ነው የሚጠብቅ። ኔትወርክ አይሰራም ይልኋል። አንዳንዶቹ ጋር እንደውም ስትገባ ደግሞ በስተንግዷቸውም ጥሩ አይደለም። በርካታ ችግሮች አሉ። በባንክ ዙሪያ መንግስት የፋይናንስ አካታችነትን ለማሳደግ እስከ 2018 ዓ ም ድረስ የሚተገበር ብሔራዊ ስትራቴጂ አዘጋጅቶ እየሰራ እንደሆነ ታውቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ አመሰግናለሁ ገብረ ሚካኤል። አድማጮች፣ ስርጭታችንም እዚህ ላይ አበቃ። ነገ ምሽት ሶስት ሰዓት ላይ መልሰን እንገናኝ። ያስተናገድኳቸኋል ከበደ አከበደ፣ ከአቀናባሪው ኤልያስ አስማርና ከተቀሩ ባልደረቦች ጋር ተሰናበትን። ሰላም ደህና።